ኤስ ቢ ኤስ ሬዲዮ። ሀገርኛ ሪፖርት ከዛሬ ሰኞ መስከረም አስር ቀን ሁለት ሺህ አስራ አራት ዓመተ ምህረት አስራ አራት ቀናት በኋላ ዶክተር አብይ አህመድ በስድስተኛው ሀገራዊ ምርጫ መሰረት መንግስት ለመመስረት እንዲቻል አዲሶቹም የህዝብ ተመራጮችንና የፌዴሬሽን ምክር ቤት ተወካዮችን በይፋ ለስብሰባ ጠርተዋል። ስብሰባውም የሚጀምረው መስከረም ሀያ አራት ቀን መሆኑ ተነግረዋል። በአራት ኪሎ የሚገኘውና ፓርላማ በመባል የሚታወቀው ጽሕፈት ቤት ታድሶ እጅግ ውብ ሆኖ ይታያል። በኮሮና ቫይረስ ምክንያት የጣምራ ምክር ቤቶቹ ስብሰባ በተናጠልም በሚደረግ ጊዜ ወደ ኮንግሬስ አዳራሽ የተዘዋወሩ መሆናቸው የሚታወስ ቢሆንም የመስከረም ሀያ አራቱ የመጀመሪያ ቀን የጣምራ ስብሰባ በዚያው በቀድሞ ፓርላማ ይደረግ ወይም አይደረግ ለጊዜው በይፋ የተገለጸ ነገር የለም። የፓርላማውን የውጭ እድሳትና የግቢውን ማማር ለተመለከተ ግን ስብሰባው በዚያው ፓርላማ ውስጥ ሊካሄድ እንደሚችል ለመገመት አያስችም። የፓርላማው ግቢ ሳር መስተካከል ከአካባቢዎቹ ማማር ጋር ተዳምሮ የመክፈቻው ቀን በዚያው በፓርላማ ውስጥ የሚደረግ ታሪካዊነትን እጅግ ሊያወላው ይችላል ተብሎ ይገመታል። በመላው አዲስ አበባ የሚገኙ የመንገድ አካፋዎች ታድሰው ቀለም ተቀብተዋል። የመንግስት ቤቶች እየታደሱ ይገኛሉ። መብራት እየተቀየረ ነው መንገዱ በመብራት በመዋብ ላይ ይገኛልን። በእውነት ዘመኑ የአዲስ መንግስት መመስረቻ መሆኑን የሚያመላክቱ መስለዋል። ለግሳት የሚደረገውን ሽር ጉድ ሲመለከቱት በሀገሪቱ ለአስር ወራት ያህል ከሁለት መቶ ሀምሳ ቢሊዮን ብር በላይ የበላ ጦርነት እየተካሄደ ነው ለማለት በእጅጉ ያስቸግራል። አዲስ በተሰሩት መናፈሻዎች የተነሳ የአራት ኪሎ አካባቢ ወትሮንም በዚህ ሁለት ዓመታት ውስጥ ውበቷ የጨመረ ቢሆንም የዚህ ሰሞኑ ማስተካከያ ግን በፍጹም ታይቶ አይታወቅም። የፓርላማው የውጭ አጥር ሳይቀር የተደረገለት እድሳትና የብረቱ አካል ከአካባቢው ውበት ጋር ተዳምሮ እጅግ መስህብ የተላበሰ ሆኗል። በእንደዚህ ያለ አዲስ አበባ ውበትን የተላበሰችው በቅድሚያ በሺህ ዘጠኝ መቶ ስልሳ አራት አመተ ምረት የግርማዊ ቀዳማዊ ኃይለ ሥላሴ ሰማንያኛ የልደት በዓል ሐምሌ አስራ ስድስት ቀን ነበር። በኋላ ደግሞ ወታደራዊ መንግስት አስረኛ ዓመት በአስራ ዘጠኝ መቶ ሰባ ስድስት ዓመተ ምህረት የተከበረ ዕለት አዲስ አበባ በከፍተኛ ሁኔታ አሸብርቃ እንደነበር አይዘነጋም። ትናንት እሁድ መስከረም ዘጠኝ ቀን ሁለት ሺህ አስራ አራት ዓመተ ምህረት በአማራ ክልል ወሎ ዞን ቆቦ ከተማ ህወሓት ከባድ መሳሪያ በመተኮስ በአንድ ቀን ስድስት መቶ ሰዎች እንደተገደሉ ከአካባቢ ህብረተሰብ የተገኘው መረጃ ያመለክታል። ይህንንም ያስታወቀው መንግስታዊ የዜና አገልግሎት ነው። ድርጊቱ የተፈጸመበት ቀን ባይገለጽም ኮቦ ከተማ ዋት ከተያዘ በኋላ ተፈጣቅረው በዞብል አካባቢ የሰፈሩት ሰዎች እንደመሰከሩት በአንድ ቀን ስድስት መቶ ያህል ሰዎች መገደላቸውን አስታውቀዋል። የኢትዮጵያ ሰብአዊ መብት ኮሚሽንም ይህ ጉዳይ አሳሳቢ በመሆኑ በቅርብ ጊዜ ጥብቅ ምርመራ አድርጋለሁ ብሏል። እስካሁን የኢንተርናሽናል ኮሚኒቲ በዚህ ላይ ምንም አይነት አስተያየት አልሰጠም። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ቅዳሜ መስከረም ስምንት ቀን ሁለት ሺህ አስራ አራት ዓመተ ምሕረት የካሊፎርኒያ ተወካይና የአሜሪካ ኮንግሬስ አባል የሆኑት ካረን ባትን ማነጋገራቸውን የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታወቀ። የኮንግሬስ አባሏ የኮንግሬስ ጥቁር አባላት ሰብሳቢ መሆናቸውም ተገልጸዋል። የኮንግሬስ አባሏ ኢትዮጵያና አሜሪካን ያላቸው ግንኙነት በሚቀጥልበት ሁኔታ ላይ አበክረው እንደሚሰሩ መግለጻቸውን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጨምረዋል። ከአሜሪካ ጋር ያለው ፍጥጫ እንዲህ በተባባሰበት ወቅት ይህን አይነት ሰላማዊ ንግግር ማድረግ እጅግ አበረታች ነው በማለት ብዙዎች ደስታቸውን እየገለጹ ይገኛል። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በካነ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or